ስፖርት፣ ጤና ይስጥልኝ። እንደምን ሰንብታችኋል? የሳምንቱን ዋና ዋና የስፖርት ዘገባ ይዘን ቀርበናል። አብራችሁን ቆዩ። በ16ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በመወከል ለንደን ከትሞ የነበረው የኢትዮጵያ አትሌቲክስ ቡድን ሁለት የወርቅና ሶስት የብር ሜዳሊያ በአጠቃላይ አምስት ሜዳሊያ በመያዝ በውድድሩ ከተካፈሉት ሀገራት ሰባተኛ በመሆን ወደ ሀገሩ ከተመለሰ ሁለተኛ ሳምንቱን ይዟል። ከትላንት በስቲያ ቅዳሜ በአራራት ሆቴል በተደረገ የሽልማት ዝግጅት የኢትዮጵያ አትሌቲክስ ፌዴሬሽን ዮሚፍ ቀጀላንና ከአልማዝ አያና ጀርባ ያለውን ባለቤቷን አሰልጣኝ ሶሪሳ ፊዳን የለንደን የዓለም ሻምፒዮና ልዩ ተሸላሚ አድርጓል። ፌዴሬሽኑ ለእነኚህ ልዩ ተሸላሚዎች ወርቅ ሜዳሊያ ካመጡት አትሌቶች መሳ ለመሳ 44 ሺህ ብር ሽልማት አበርክቷል። ማበር ማማር መክበርም በኅብረት መሆኑን ላሳየው አትሌት ዮሚፍ ቀጀላ፣ የቡድን መሪው ገብረስላሴ ገብረ ማርያም የራሱን ተጨማሪ 40 ሺህ ብር ሽልማት አበርክቶለታል። ወርቅ ያመጡት አልማዛ አያና ና ሙክታር እድሪስ እያንዳንዳቸው አርባ ሺ ብር ሽልማት ሲያገኙ የብር ሜዳሊያ ያላመጡት ጥሩነሽና ታምራት ሰላሳ ሰላሳ ሺ ብር ተሸልመዋል። ሽልማቱ ምናልባት ብዙ ላይሆን ይችላል። ነገር ግን የግለሰቦችን ልባዊ ጥረትና ሀገራዊ ፍቅር ዋጋ ለመስጠት እንዲሁም ተተኪውን ትውልድ ለማበረታታት የተደረገ ነው ሲሉ የኢትዮጵያ አትሌቲክስ ፌዴሬሽን የሀብት አሰባሰብ እና የግንኙነት ኃላፊ ምንትዋብ ግዳይ ለዶችቬሌ ዛሬ በስልክ ገልጸዋል። ፌዴሬሽኑ በአጠቃላይ ከስምንት መቶ በላይ መድቦ ሆኖ ሽልማት ያደረገው በእያንዳንዳቸው የሸለምነው ነገር ወርቅ ላገኙት አርባ ሺህ ብር ነው የሸለምነው ብር ላገኙ ሰላሳ ሺህ ዲፕሎማ ላገኙ አስር ሺህ ለተሳተፉ አትሌቶች ደግሞ የአምስት ሺህ ብር ሽልማት ነው ያደረግነው። ሌላው ለአሰልጣኞቹ እንደ ያስገኙት ውጤት ለነሱ ሚሊዮን ሽልማት ተሰጥቷል። ከዛ ውስጥ ግን ፌዴሬሽኑ ልዩ ተሻላሚ ያደረገው ባካ አሰልጣኞችም ቶሬሳ ሲዳን ነው። ቶሬሳ እንደሚታወቀው የአልማዛያን አሰልጣኝ ቤዝማር ቤቷ ነው። ስለዚህ ልዩ ሽልማት ልክ ወቅ ተመጡ ኩ ለስ አርባ ሺ ብር ሽልማት ተካሂዷል ማለት ነው። እንደሚታወቀው ዮሚፍን ሀገሩን በማስቀደሙ እንዲሁም ደግሞ እኛ እንደ ፌዴሬሽን የቡድን ስራ የቡድን ስፕሪትን በማስቀደማችን ይህን ደግሞ በተግባር የተባለውን ደግሞ በተግባር ያደረገ አትሌት በመሆኑ የልዩ ተሸለም ያደርጎታል ማለት ነው። በዋነኛነት የዚህ ሽልማት ትልቅ ገንዘብ ላይሆን ይችላል። ነገር ግን ፌዴሬሽኑ ባለው አቅም ገንዘብ ወጪ አድርጎ ለመሸለም ይችሏል በተለይም ሌሎቹንም እንዲሁ ለማነሳሳት ይረዳል በሚል ነው እንጂ ገንዘብ ሆኖ ላይሆን ይችላል። ዋናው ግን የምንመለከተው የምንመለክተው መንፈሱን ነው። ሁሉም የሰራ ሰው መመስገን አለበት። ውጤት ያመጣ ሰው ደግሞ የበለጠ መሸለም አለበት። ሌሎች ደግሞ ቀጥተው እንዲሰሩ ለበለጠ ውጤት ለበለጠ ተነሳሽነት ይዳርጋቸዋል በሚል ነው ይህ ሽልማት የተዘጋጀው። በአስራ ስድስተኛው የዓለም አትሌቲክስ ሻምፒዮና ከረጅም ጊዜ በኋላ በአምስት ሺህ ሜትር ለኢትዮጵያዊ አትሌት ሙክታር እድሪስ እጅ የሰጠው አትሌት ሞፋራህ ትላንት በበርሚንጋም ግራንድ ፕሪክስ አትሌቲክስ ውድድር 3000 ሜትር አሸናፊ በመሆን ርቀቱን ተሰናብቷል አትሌቱ ከዚህ ውድድር በኋላ በረጅም ርቀት የጎዳና ውድድር የምናየው ይሆናል ከዚሁ ከአትሌቲክስ ዜና ጋር በተያያዘ የመጪው ዓመት የበርሚንግሃም ዳይመንድ ሊግ ውድድር የመግቢያ ትኬት ከዛሬ ጀምሮ ሽያጭ ላይ እንደሚውል የዓለም አትሌቲክስ የቤት ውስጥ ውድድር ሻምፒዮን አስታውቋል። ግንቦት ላይ በተደረገ በቅድሚያ ትኬት ሽያጭ 8000 ትኬቶች መሸጣቸውን የገለጸው አዘጋጁ በመጪው መጋቢት ወር የሚደረገው ይህ ውድድር በርካታ ተመልካች በቦታው ተገኝቶ ይመለከቷል የሚል ግምት እንዳለው ገልጿል። እግር ኳስ ቅዳሜ በእንግሊዝ ፕሪምየር ሊግ ከሜዳቸው ውጭ የተጫወቱት ማንቸስተር ዩናይትድ፣ ዋትፈርድ እና ዌስት ብሮሚች ድል ሲያገኙ በሜዳቸው የተጫወቱት ሌስተር ሲቲ፣ ሊቨርፑል፣ ሳውሳምፕተን እና ስቶክ ሲቲ አሸንፈዋል። አዲሱ የፕሪምየር ሊግ ቡድን ሃደርስፊልድ ኒውካስትልን አንድ ለዜሮ ሲረታ ቶትንሃም በሻምፒዮንሱ ቸልሲ በሜዳው ሁለት ለአንድ ተረቷል። ፕሪምየር ሊጉ ከተጀመረ ያደረጉትን ጨዋታ አራት ለባዶ ዌስት ሀምን የረቱት ጆሴ ሞሪኞ በሁለተኛው ሳምንት ጨዋታ ስዋንስ ሲቲን ቅዳሜ ዕለት በተመሳሳይ አራት ለዜሮ አሸንፏል። በሊብሪቲ ስታዲየም የተደረገው የሁለቱ ቡድኖች ጨዋታ አንድ ለዜሮ በሆነ ውጤት የመጀመሪያው ግማሽ ሲጠናቀቅ ከረፍት መልስ መደበኛው ጨዋታ ጊዜ ሊጠናቀቅ አስር ደቂቃ ሲቀረው በሰማንያኛው ሉካኩ በሰማንያ ሁለተኛው ፓጎባ በሰማንያ አራተኛው ማርቴል ባስቆጠሩት ተከታታይ ጎል ማንቸስተር ዩናይትድ አራት ለዜሮ አሸንፏል። በቪታሊቲ ስታዲየም ዋትፈርድን ያስተናገደው ቦንማውዝ ሁለት ለዜሮ እጅ ሰጥቷል። የ20 ዓመቱ ብራዚላዊ ተጫዋች ሪቻርልሰን የመጀመሪያውን ጎል በ73ኛው ደቂቃ ሲያስቆጥር ተቀይሮ የገባው ኢትኒካፑይ ሁለተኛውን ጎል በ86ኛው ጎል አስቆጥሯል። በአንፊልድ የተደረገው ጨዋታ በሊቨርፑል አሸናፊነት ቢጠናቀቅም ድሉ ፈታኝ ነበር። በሀደርስ ፊልድ የመጀመሪያ ጨዋታቸውን የተሸነፉት ፓላሶች ከሊቨርፑል ጋር ባደረጉት ጨዋታ አይለው ነበር የታዩት ነገር ግን ሳዲዮ ማኒ በሰባ ሶስተኛው ደቂቃ ባስቆጠረው ብቸኛ ጎል ሊቨርፑል ሶስት ነጥብ ይዞ እንዲወጥ አስችሎታል ስቶክ ሲቲ አርሰናልን አስተናግዶ አንድ ለባዶ አሸንፏል ሌስተር ብራይተንን ሁለት ለዜሮ በርንሌ ዌስት ብሮምን አንድ ለዜሮ ሳውስሃምፕተን ዌስትሃምን ሶስት ለሁለት አሸንፏል አዲሱ የፕሪሚየር ሊግ ቡድን ሃደርስፊልድ ኒውካስልን አንድ ለዜሮ ረቷል ቶትንሃም ከሻምፒዮንሱ ቸልሲ ጋር በአዲስ ስታዲየሙ ያደረገውን ጨዋታ በሽንፈት ከማጠናቀቅ ውጭ አማራጭ አልነበረውም። ከ24ኛው ደቂቃ ጀምሮ በሜዳው እየተመራ የቆየው ቶትንሃም በ82ኛው ደቂቃ አቻ የመሆን አጋጣሚ ቢያገኝም በአሎንሶ በ88ኛው ደቂቃ በተቆጠረበት ሁለተኛ ጎል ነጥብ ጥሎ ወጥቷል። የስፔን ፕሪሜራ ሊጋ ሐሙስ ከተማዋን ከናጣት የአሸባሪዎች ጥቃት በኋላ ትናንት የመጀመሪያ ጨዋታቸውን ያደረጉት ባርሴሎናዎች ተጋጣሚያቸውን ሪያል ቢትስን ሁለት ለዜሮ አሸንፈዋል። ባርሴሎናዎች በጋራ እንቆማለን የሚል መለያ ለብሰው በክቡ የመሀል ሜዳ ተጫዋቾች ተሰባስበው የህሊና ጸሎት በማድረግ ነበር ጨዋታው የተጀመረው። ተጨማሪ ፍተሻና በርካታ ፖሊስ በታየበት የኑካፕ ስታዲየም በትናንት ጨዋታ ዘጠና ሺህ የሚይዘው ስታዲየም የተገኘው 56480 ተመልካች ብቻ ነበር። ባርሳ ለጨዋታው ትኬታቸውን ለመለሱ በሙሉ ወጪያቸውን እንደሚመልስ አስተዋውቋል። ዲፖርቲፎላ ካሪኛ በሪያል ማድሪድ ሶስት ለዜሮ ተረቷል። አትሌቲኮ ቤልባኦ ከጌቲቭ ባዶ ለባዶ ነጥብ ተጋርቶ ወጥቷል። አትሌቲኮ ማድሪድ በአዲሱ የላሊጋ ቡድን ሁለት ለዜሮ ላለመረታት ያደረጉት ትግል አንቶኒ ጋርዜማን በቀይ ቢ ያስወጣባቸውም ነጥብ ተጋርተው ለመውጣት አስችሏቸዋል። የቀድሞው የሚድልስፖሮ የፊት ተጫዋች ክርስቲያን ስታኒ በሶስት ደቂቃ ውስጥ በጭንቅላቱ ባስቆጠረው ጎል ከ25ኛው ደቂቃ ጀምሮ መምራት ጀመሩ። በዚህ ውጤት እረፍት ወጡ። ከረፍት መልስ ጋር ጋርዜማን በሁለት ቢጫ ከሜዳ በ67ኛው ደቂቃ በወጣ ኤንጅል ካራ ባስቆጠረው ጎል አትሌቲኮ ማድሪድ ነፍስ ዘራ። የ አስራ አንድ ጊዜ የስፔን ሻምፒዮናና ያለፈው የውድድር ዘመን ሶስተኛ ሆኖ የጨረሰው ቡድን በማሪያ ጌሜስ ጎል ነጥብ ተጋር ተወጥቷል። በተቀሩት የስፔን ላሊጋ ጨዋታዎች ሴቪላ ከስፓኞል ጋር ነጥብ ተጋር ተወጥቷል። ሪያል ሶሴዳድ የማታ ማታ ሴልታ ቪጎን ሶስት ለሁለት አሸንፏል። ሁሉም ጨዋታዎች ከመጀመራቸው በፊት በባርሴሎና ሐሙስ በአሸባሪዎች ጥቃት ህይወታቸው ላለፈ ንጹሐን ዜጎች የአንድ ደቂቃ የህሊና ጸሎት በማድረግ ነበር። It's Robert Lewandowski now for Bayern. 3-0. በጀርመን ቡንደስሊጋ አርብ ባየር ሙኒክ በታሪክ በመጀመሪያው የቪዲዮ ውሳኔ ተጠቃሚ የሆነበት የቡንደስሊጋው አዲስ የውድድር ዘመን ተጋጣሚውን ሊቨርኩሰንን 3 ለ1 አሸንፏል በልዩ ዝግጅት በአሊያንስ አሬና የተጀመረው አዲሱ የቡንደስሊጋ ውድድር በ2 ለ0 የሻምፒዮኑ መሪነት የመጀመሪያው ግማሽ ሲጠናቀቅ በዝናብ የጠገበው ነበር ሁለተኛው አጋማሽ ሎቬንዶቭስኪ በ53 ኛው ደቂቃ ሶስተኛ ጎል በፍጹም ቅጣት ምት አስቆጥሯል። ፍጹም ቅጣት ምቱ ለመጀመሪያ ጊዜ የመሀል ዳኛው በቪዲዮ እገዛ የመጀመሪያ ውሳኔውን ቀይሮ ፍጹም ቅጣት ምት የሰጠው ሲሆን ባየር ሊቨርኩሰን ብቸኛ ጎል የተገኘው በ65 ኛው ደቂቃ በማህመድ ሲሆን ጨዋታው በባየር ሙኒክ ሶስት ለአንድ አሸናፊነት ተጠናቋል። ቅዳሜ ቦሩሲያ ዶርትመንድን ያስተናገዱት ቮልስበርጎች ሶስት ለዜሮ ተረጥተዋል። ማይንስ በሃኖቨር አንድ ለባዶ ሲረታ ሃምቡርግ አጉስበርግን አንድ ለዜሮ አሸንፏል። ሀርታ ስቱትጋርትን 2 ለዜሮ ቬርደር ብሬመንን አንድ ለዜሮ፣ ሻልካ ሊፕዚንግን ሁለት ለዜሮ አሸንፈዋል። ትላንት ፍራይቡርግ ከፍራንክፈርት ባዶ ለባዶ ሲለያይ፣ በሽንግላድባህ ኮለንን አንድ ለዜሮ ረጥቷል። አታዎች ከመጀመራቸው በፊት በባርሴሎና ሐሙስ በአሸባሪዎች ጥቃት ህይወታቸው ላለፈ ንጹሐን ዜጎች የአንድ ደቂቃ የህሊና ጸሎት በማድረግ ነበር። በመጨረሻም ቴኒስ የዊምብልደን ሻምፒዮና የስፔናዊቷ ጋብሪ ሙጉሩዛ ተጋጣሚዋን ሲሞና ሀለፕን 6ለ3፣ 6ለ2 በአጠቃላይ ሁለት ለዜሮ አሸንፋ የዋንጫ ባለቤት ሆናለች። በተመሳሳይ የወንዶች ውድድር ቡልጋሪያዊ ግሪጎር ዲሚትሪቭ የመጀመሪያውን አንድ ሺ ማስተር የሜዳ ቴኒስ ውድድር አሸንፏል። ዲሚትሪቭ የ22 ዓመቱን አውስትራሊያዊ ተጋጣሚውን ኒክላይ ግሮስን ስድስት ለአራት እና ሰባት ለአምስት በማሸነፍ ነው። የሳምንቱ ያዘጋጀን የስፖርት ዘገባ ይኸው ነበር። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ከዝግጅቱ ጋር አብሬያቸው የቆየሁት ሀና ደምሴ ነኝ። መልካም ሳምንት።